ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። በርካታ አውስትራሊያውያን በመላው ዓለም ካሉት 88 ፐርሰንት መሥሪያ ቤቶች ጋር ተዳምረው ከድንገተኛው ለውጥ ጋር ራሳቸውን ለማዋደድ ከቤት ሆነው እየሠሩ ነው። በኤክስፐርቶች እይታም የሥራ ደህንነትን የተጠበቀ ማድረግ የአሰሪና ሠራተኞች የጋራ ፍላጎት መሆኑን እያመላከቱ ይገኛሉ። ከሽሚራ አስፓር ለአንድ የሲድኒ የግል ኮሌጅ በጊዜያዊ አስተዳደር ሠራተኝነት ታገለግላለች። ቅድመ ኮቪድ-19 ወረርሽኝ ጊዜ ለመቆጠብና አብዝቶ የሚንከለክለውን የስድስት ዓመት ልጇን ለመጠበቅ ከቤት ሆና መሥራትን በእጅጉ ትመኝ ነበር። ከቤት ሆና የመስራት እድሉ ሲገጥማት ግና እውነታው ስታስበው ከነበረው የተለየ ሆኖባታል። ሁሉም ነገር ቴክኖሎጂውን በአግባቡ ስለ ማግኘት ነው ብዬ አስባለሁ። ከመስሪያ ቤታችን ድጋፍ የማግኘት ለሥራ የሚያስፈልጉኝን ሁሉ የተማሉ መሆን ምንም እንኳን አሁን ከቤት ሆኜ ብሰራም መስሪያ ቤቱ ለሁሉም ሠራተኛ የሚበቃ የተሟላ ቴክኖሎጂ ያለበት ተንቀሳቃሽ ኮምፒውተር ያለው በመሆኑ የምሠራው በግል ኮምፒውተሬ ነው። በጋራ የምንጋራቸውን ሲስተሞች እኔ ኮምፒውተር ላይ ስለሌሉ ችግር ገጥሞኝ ነው ያለሁት ብላለች። በሌላ በኩል አድላይድ ያለው ጆንስተን ዊዘርስ የአካል ጉዳት የሕግ ቢሮ ባለሙያ ቲም ዶኒ ሲናገሩ ሰራተኞች ከቤታቸው ሆነው ቢሰሩም ልክ መሥሪያ ቤት ውስጥ ሆነው ሲሰሩ የሚገባቸውን ዐይነት የደህንነት ጥንቃቄዎች ሊሟሉላቸው እንደሚገባ ያመለክታሉ። ከቤት ሆነው ሲሰሩ ተገቢ ወንበር፣ ጠረጴዛ፣ ኮምፒውተር፣ እግርን ለመዘርጋት በቂ ስፍራ፣ በቂ ብርሃን፣ የተስተካከለ የሞቀና የቀዝቃዛ አየር፣ ሊጠልፉ ከሚችሉ የኤሌክትሪክ ገመዶች የጸዳ የመሳሰሉ መሰረታዊ ደህንነቶች የተሟሉ መሆን እንዳለባቸው ያስረዳሉ። በማዕከላዊ ኩዊንስላንድ ዩኒቨርሲቲ የሰው ኃይል አስተዳደርና የሠራተኞች ግንኙነት መምህር ዶክተር ሮቢን ፕራይስ እንዲሁ ሰራተኞች ከቤታቸው ሆነው ሲሰሩ ቢጎዱ ሰራተኞች ካሳ የመጠየቅ መብት አሰሪዎችም ካሳ የመክፈል ግዴታ እንዳለባቸው ያሳስባሉ። ዶክተር ፕራይስ የሚያስተምሩበት ዩኒቨርሲቲ ለሁሉም ጊዜያዊ ሰራተኞች ሊሰጣቸው የሚችለው ላፕቶፕ ኮምፒውተር ስለሌለው ሰራተኞች ኮምፒውተርና ካሜራ ፍለጋ ወደ ዩኒቨርሲቲው ተመልሰው እንደሚመጡ ተናግረዋል። እንደ አስፓር የመሳሰሉ ጊዜያዊ ሰራተኞች ምንም እንኳን የግሏን ኮምፒውተር ለስራ ብትጠቀምበትም በስራ ሰዓት የኢንተርኔት ግልጋሎቷ በጣሙን ደካማ በመሆኑ የቀኑን ስራዋን ለማጠናቀቅ ሌሊት ላይ መስራት ግድ ብሏታል። የቻርተርድ አካውንታንት አውስትሬሊያና ኒውዚላንድ ኃላፊው ማይክል ክሮከር ቢሮዋቸውን ቤታቸው ያደረጉ ሠራተኞች ግብራቸውን ሲያወራርዱ ተመላሽ መጠየቅ እንደሚችሉ ይጠቁማሉ። ክሮከር አክለውም የሳይበር ደህንነት በጣሙን አስፈላጊ በመሆኑ ሥራቸውን ከቤት ሆነው ሲሰሩ የግል መረጃዎቻቸውን አሳልፈው እንዳይሰጡ ዝንጉ መሆን እንደሌለባቸውም ያሳስባሉ። በሌላም በኩል ቲም ዶኒ ሠራተኞች ከቤት ሆነው በሚሰሩበት ወቅት ምርታማነታቸውን የመጨመሩ ጉዳይ አስፈላጊ የሆነውን ያህል ብቸኝነት እንዳይሰማቸውም ማሰቡ ተገቢ እንደሆነ ሲጠቁሙ፣ እኛ ቴክኖሎጂዎች አሉን። ፌስ ታይም እና በመሳሰሉት በመገናኘት እየተያየን ውይይቶችን ማካሄድ እንችላለን አንዱ የእኛ ሰራተኛ የአርብ መጠጡን በፌስ ታይም አላቋረጠም። እናም እንዲህ ያሉ ግንኙነቶችን እየቀጠልን ነው። ይህ በጣምን ጠቃሚ ነው፤ ስለምን ሰዎች በቀላሉ የተገለሉ፣ የተረሱ ወይም ከግንኙነት የተቋረጡ ሆኖ ይሰማቸዋልና በማለት ቤት ሆኖ በመስራት የስራ ቦታ ግንኙነቶች የተቋረጡ መስለው እንዳይሰማቸው ቴክኖሎጂዎችን የመጠቀምን ፋይዳ ያስረዳሉ። በኮሮና ቫይረስ ወረርሽኝ ወቅት መብቶችንና ግዴታዎችን ለማወቅ ከፈለጉ የፌርወርክ ኦምቡድስማን ድረገጽን ይጎብኙ። በኮሮና ቫይረስ የተያዙ መስሎት ከተሰማዎት ሐኪሞ ዘንድ ወይም ወደ ብሔራዊ የኮሮና ቫይረስ ጤና መረጃ የቀጥታ መስመር 1800020080 ይደውሉ። የስሜት መታወክ፣ የብቸኝነት ስሜት ከተሰማዎትና እርዳታ የሚሹ ከሆነም የ24 ሰዓት ግልጋሎት የሚሰጡትን ላይፍላይን በ131114 እንዲሁም ቢዮንድ ብሉዘንድ 1300224646 ደውለው ማነጋገር ይችላሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክን ይጎብኙ። ፖ